ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የቤተ ክርስቲያኗ ሀብት ላይ ሕገ ወጥ የሆነ ኪራይ አሳልፎ የመስጠት አሁን ለምሳሌ በጃቲ ኪዳነ ምሕረት ቤተ ክርስቲያን በነበርኩበት ሁኔታ ወደ አምስት ሺህ ካሬ ሜትር አንድ ግለሰብ ተከራይቶ እየሰራ ባለበት ሁኔታ የተሰጠውን አንድ ዓመት ከሰባት ወር ሲቀረው ሌላውን በደብሮ አስተዳዳሪ ተሰጥቶ ተገኘ። ነውም አይደለም ለማለት በራሱ ማስረጃ ያስፈልጋል። እንደሚታወቀው በኢትዮጵያ ወይም በአዲስ አበባ ከተማ አሁን ባሉ በተለያዩ አሰራሮችም እንደምናየው የሙስና አዝማማያዎች አሉ። በከተማ ደረጃ ይሄ ቤተክርስቲያኒቱ ብቻ ሳይሆን በከተማ ደረጃ የሙስና አዝማማያዎች አሉ። ልክ እንደዚያ ቤተክርስቲያናችን በዚህ ከተማ እንዳለች ሁሉ ሰውም በዚህ ከተማ እንደሚኖር ሁሉ አዝማሚያዎቹ ሊኖሩ ይችላል። መጀመሪያ የተሰሙት ሊቀ ስዩማን ተስፉ ደጀኔ ከእርሳቸው ቀጥሎ አሁን የተሰሙት ደግሞ የአዲስ አበባ አገረ ስብከት ዋና ስራ አስኪያጅ መምህር ጎይቶ ማይሩን ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በኦሮሚያና በሶማሌ እንዲሁም በደቡብና በኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለሀገሪቱ አጠቃላይ የወደፊት እጣ አስጊ ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስጠነቀቀ። የዚህንም ዝርዝር በመጽሄት ክፍለ ጊዜ ይዘናል። ቀደም ሲል ቆንጅት እንዳለችው የሶማሊያ ና ደቡብ ኦሮሚያ አካባቢ ያለው ቀውስ አፋጣኝ መፍትሄ ያስፈልገዋል የሚለው በዜናችንም ተካትቷል። እንዲሁም ቀደም ሲል እንደሰማችሁት በአዲስ አበባ የኢትዮጵያ ቤተክርስቲያን አገር ስብከት ሙስና ተንሰራፍቷል መባሉ እነዚህም በዋና ዋና ዜናነት ተይዘዋል። ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት እንዲሁም የእናንተ የስልክ አስተያየቶች አክለን ከሐሙስ መስከረም 18 2010 ዓ ም ዝግጅቶቻችን ጋር ዛሬ የምናስተናግዳችሁ ቆንጆ ይታይና አዲሱ አበበንን ፕሮግራም የሚመራለን ንጉስ ታምሬ፣ ስርጭት መሀንዲሱ ኦታሰራ ኦሬ ናቸው። በቅድሚያ የዕለቱ ዜና። በኦሮሚያና በሶማሌ እንዲሁም በደቡብና ኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለሀገሪቱ አጠቃላይ የወደፊት እጣ ፈንታ አስጊ ናቸው፣ ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስጠንቅቋል። ለሁኔታዎቹ አፋጣኝ መፍትሄ መሰጠት እንዳለበት የጠየቁት የፓርቲው ምክትል ፕሬዚዳንት ከቪኦኤ ጋር ባደረጉት ቃለ ምልልስ ስለ ግጭቶቹ መፈጠር የፌዴራሉ መንግስት በአንድ ለአምስት ጥርነፋ ባሉትና በሌሎችም የመረጃ መዋቅሮቹ እያወቀ ችላ ማለቱ ያስጠይቀዋል ይላሉ። ከፓርቲው ፕሬዚዳንት ጋር ተወያይተናል። በመጽሔት ጊዜ አጠናቅረን እናቀርባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአስተዳደር በደልና ሙስና ስር ሰዷል ሲሉ አንዳንድ የቤተ ክርስቲያኒቱ አገልጋዮች ለቪኦኤ ገልጸዋል። የሀገረ ስብከቱ ዋና ስራ አስኪያጅ ግን ክሱን አስተባብለው የቤተ ክርስቲያኒቱ አገልጋዮችም በሕግና በስርዓት እየተዳደሩ ናቸው ብለዋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። የሶማሊያ የሰብአዊ መብቶች አያያዝ ሁኔታ ትልቅ መሻሻል የታየበት መሆኑን ቀጣይነቱን ለማረጋገጥ ግን ግዙፍ ፈተናዎች እንደሚጠብቁት አንድ ሪፖርት ጠቆመ። ለሰብአዊ መብቶች መሻሻል ቀጣይነት አስቀድሞ ሊወገዱ ይገባቸዋል ያላቸው ፈተናዎችም የግጭቶች መቀጠል፣ ድርቅን መከሰትና ድህነት መሆናቸውን ሪፖርቱ አሳስቧል። ሊሳሽ ላይን ሪፖርቱ ዛሬ ለተባበሩት መንግስታት የሰብአዊ መብቶች ጉባኤ ከቀረበበት ጄኔቫ ተከታዩን አጠር ያለ ዘገባ ለአሜሪካ ድምፅ ልካለች። ሶሎሞን ክፍሌ ያቀርበዋል። በሶማሊያ ለቀጠለው የሰብአዊ መብቶች ጥሰቶች ሁለቱም ማለት የተፈጥሮና ሰው ሰራሽ ምክንያቶች በጋራ ይጠቀሳሉ ይላል ሪፖርቱ። እዚህ ላይ ትልቁ ስጋት ግን የሰው ልጅ በሕይወት የመቆየት መብቱ መጣስ ነው ሲልም አክሏል። የአልሻባብ ነውጠኞች የሶማሊያን ወታደሮችና ሲቪሎች በተቀበሩና ከርቀት በሚቆጣጠሯቸው ፈንጂዎች ይገድላሉ፣ እያደፈጡ ጥቃትና አፈና ያካሂዳሉም ብሏል። ለሲቪሎች በአብዛኛው ሕይወት መጥፋት ደግሞ ሪፖርቱ የሚከሰው በጎሳ ሚሊሻዎች መካከል የቀጠለውን ውጊያ ነው። አሁን በሀገሪቱ ያሉ ችግሮችን ይበልጥ እያባባሰ ያለው ደግሞ ከባድ ድርቅ መሆኑን ሳያስገነዝብ አላለፈም። ሪፖርቱን ያቀረቡትና በሶማሊያ የሰብዓዊ መብቶችን ጉዳይ በቅርብ የሚከታተሉት በሃሜ ቶም ኒያንዱጋ ይባላሉ። ድርቅ ለራሳቸውና ለከብቶቻቸው ምግብ ፈላጊ ብዛት ያላቸው ዜጎችን አፈናቅሏል። እጥረቱ ለሕፃናት በምግብ እጦት ሳቢያ ለሚደርሰው ሕልፈትም ምክንያት ሆኗል። እያደገ የመጣው ድህነትም መላ ማኅበረሰቡን ለችግር ሊዳርግ ይችላል ሲል አስጠንቅቋል። የሶማሊያ ወጣቶች ሀገራቸው ውስጥ መስራት ባለመቻላቸው የህገ ወጥ ፍልሰት አሸጋጋሪዎች ሰለባ መሆናቸው ቀጥሏል። ብዙዎቹ በጉዟቸው ወቅት በሚያልፉባቸው አንዳንድ ሀገሮች የባርነት ኑሮ እየኖሩ ነው። አደገኛውን ሜዲቴራንያን ባሕርና ሲና በረሃን አቋርጠው አውሮፓ ለመድረስ ሲሞክሩ የሞቱ ብዙ ናቸው። ኒያንዱጋ የሶማሊያ ሴቶች ሰብዓዊ መብቶች ሁኔታ ያሳሰባቸው መሆኑንም በሪፖርታቸው አስገንዝበው የጎጂ ባህላዊ ልምዶች ሰለባ ሆነዋል ብለዋል። ልጃገረዶችና ሴቶች በታጣቂዎችና ወታደራዊ ዩኒፎርም በለበሱ ሰዎች በኃይል እየተደፈሩና ወንጀሉን የፈጸሙ ጠያቂ እንደሌላቸው መዘገቡንም ኒያንዱጋ በሪፖርታቸው አካተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ሶሪያ ውስጥ በተከበቡና በቀላሉ በማይደረስባቸው አካባቢዎች ያሉት ሲቪሎች ከበፊቱ በተሻለ መልኩ እርዳታ እያገኙ መሆናቸውን ገልጸዋል። ይሁንና በሀገሪቱ በሚካሄደው ውጊያ ምክንያት አደጋ ላይ የሚወድቁት ሶሪያውያን ብዛት እየጨመረ ሄደዋል ማለታቸውን ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ በላከችው ዘገባ ገልጻለች። አዳነች ፍሳዬ ታቀርበዋለች። የተባበሩት መንግስታት ድርጅት ልዩ የሶሪያ ጉዳይ አማካሪ ያን ኤግላንድ ከሰባት እስከ ዘጠኝ ሚሊዮን የሚሆኑ በከበባና በቀላሉ በማይደረስባቸው ቦታዎች ያሉ ሲቪሎች በየወሩ ሰብአዊ ረድኤት እያገኙ ናቸው ብለዋል። ችግሩ ግን የመንግስታቱ ድርጅት የሕክምናና የሰብአዊ ረድኤት ሰራተኞችን የሚያካተቱ ሲቪሎችን ከጥቃት ለማዳን አለመቻሉ ነው ብለዋል። ኤግላንድ ከቅርብ ቀናትና ሳምንታት ወዲህ የሚታየው በጣም የሚያሳስበው ክስተት በሲቪሎች፣ በሰብአዊ ረድኤት ሠራተኞች በሆስፒታሎች በአምቡላንሶችና በህክምና ሠራተኞች ላይ የሚካሄዱት ጥቃቶች እየጨመሩ መሄዳቸው ነው። ኢግላንድ እንደሚሉት ቢያንስ አምስት ሆስፒታሎች፣ የሰብአዊ ረድኤት መጋዘኖችና ግማሽ ሚሊዮን የሚሆኑ ሰዎችን የሚያገለግሉ ጽህፈት ቤቶች ባለፈው ሳምንት ኢድሊብ ውስጥ ጥቃት ተከፍቶባቸዋል። ኢድሊብን የሚቆጣጠሩት በፊት ከአልቃይዳ ጋር ግንኙነት የነበራቸው አማጽያን ናቸው። ኢድሊብ ውስጥ ያሉትን ቦታዎች በቦምብ የደበደበው ማን እንደሆነ ባይታወቅም ሶሪያና አጋሯ ሩሲያ ከተማይቱን በተደጋጋሚ ይደበድባሉ። በዩናይትድ ስቴትስ የሚደገፉ የጥምረት ኃይሎችና ራካ ባለው እስላማዊ መንግስት ነኝ የሚል ጽንፈኛ ቡድን ጋር ከሚካሄደው ከባድ ውጊያ ዴር ኤዞር በተባለችው ከተማ ደግሞ በሶሪያ ወታደሮችና እስላማዊ መንግስት ነኝ ከሚለው ቡድን ጋር ከሚካሄደው ከባድ ውጊያ ሲቪሎች ለማምለጥ አለመቻላቸው እንደሚያሳስባቸው ልዩ ልዑክ ገልጸዋል። የሶሪያ መንግስትና አጋሩ ሩሲያ እንዲሁም የምዕራባውያኑ ጥምረት ሲቪሎችንና ሌሎች መነካት የማይገባቸው ቦታዎችን ከመምታት ለመቆጠብ ጥረት እንዲያደርጉ የተባበሩት መንግስታት ድርጅት ልዩ የሶሪያ ጉዳይ አማካሪ ያን ኤግላንድ ጥሪ አድርገዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ በቋታር ድንገተኛ ጉብኝት አደረጉ። በዚህ ወቅት የአገሪቱን ኤሚር ጨምሮ መከላከያ ሚኒስትሩን ጋራ ከሌሎችም ባለሥልጣናት ከትልቁ የመከላከያ ምስራቅ ወታደራዊ ጦር ካምፕ ተገናኝተው ተወያይተዋል። መከላከያ ሚኒስትር ማቲስ አልኡዳይድ ጦር ካምፕ የደረሱት ዛሬ ሐሙስ በጠዋት ሲሆን በዚህ ወቅት የቃታሩ ኤሚር ሼክ ታሚም ቢን ሐማድ አል ታኒ በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ያቀረቡትን ጥሪ በድጋሚ አሰምተዋል። ኤሚሩ በተባበሩት መንግስታት ጠቅላላ ጉባኤ ላይ ቃታርንና ሌሎች አራት የአረብ አገሮችን የተመለከተውን ቀውስ ለመፍታት በሚደረገው ውይይት ምንም አይነት ቅድመ ሁኔታ እንዳይቀመጥ በአጽንኦት ማሳሰባቸው አይዘነጋም። የዩናይትድ ስቴትሱ ከፍተኛ ዲፕሎማት ካታር የገቡት የአፍጋኒስታን ጉብኝታቸውን ካጠናቀቁ በኋላ ሲሆን በዚያ ቆይታቸውም ከፕሬዚዳንቱ አሽራፍ ጋኒ እና ከዋና ዋና ባለሥልጣናት ጋር ተወያይተዋል። ሚስተር ማቲስ ዛሬ ሐሙስ ከኔቶ ማለት ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ ጄንስ ስቶልተንበርግ ጋር በመሆን ደቡብ አፍጋኒስታን ውስጥ የሚገኘውን የካንዳሃር ክፍለ ሀገር ሲጎበኙ በዚያ ጦር ሰፈር ከሚገኙ 250 የዩናይትድ ስቴትስና የኔቶ ጦር አባላት ጋርም ተወያይተዋል። በመጨረሻም ዩናይትድ ስቴትስ በሰሜን ኮሪያ ገዢ መደብ ላይ ጠንከር ያሉ ማዕቀቦችን ለመጣል እየተሰናዳች መሆኗን ባለሥልጣናት ዛሬ ሐሙስ ይፋ አድርገዋል። ይህም ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት የሰሜን ኮሪያውን ገዢ መደብ በሚደግፉ የውጭ ሀገር ባንኮች ላይ አዲስ ትዕዛዝ ካስተላለፉ በኋላ መሆኑ ነው። አድማጮች፣ የዜናው ሰዓት በዚሁ ይጠናቀቃል። ክቡራንና ክቡራት አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን በሰዓቱ የዓለም ዜና የጀመረው የሐሙስ መስከረም 18 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ ያህል እናሰማችሁና በኦሮሚያና በሶማሌ እንዲሁም በደቡብና ኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለሀገሪቱ አጠቃላይ የወደፊት ዕጣ አስጊ ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስጠንቅቋል። ግጭቶች በሚነሱበት ወቅት በግጭቱ ውስጥ የኦሮሚያ ክልላዊ መንግስት እጅ አለ ብለን እናምንም፣ የሱማሌ ክልላዊ መንግስት አለ ብለናል እናምንም ሲሉ የነበሩት በቀጥታ ጣታቸውን ቀጥሮ የሱማሌ ልዩ ኃይል ነው የሚወጋን የኦሮሚያ ልዩ ፖሊስ ነው የሚወጋን ብሎ በግልጽ እየተናገሩ ያሉበት ሁኔታ ከሆነ ስለዚህ ሌላ ማስረጃ የሚያስፈልግ ማስረጃ ራሳቸው የፓርቲው ምክትል ፕሬዝደንት አቶ ጥላሁን እንደሻውን እንደ ሻውን ድምጽ ነው የሰማ ነው። በአንጻሩ ከኢትዮጵያ መንግስት የኮሚኒኬሽንስ ጽህፈት ቤት ምላሽ ለማግኘት ያደረግ ነው ተደጋጋሚ ጥረት ለጊዜው አልተሳካም። የዘገባው ሙሉ ዝርዝር የዕለቱን አብይ ርዕስ ተከትሎ ይቀርባል። አሁን ወደ ምሽቱ አብይ ርዕስ በቀጥታ እንለፍ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአስተዳደር በደልና ሙስና ስር ሰደዋል ሲሉ አንዳንድ የቤተ ክርስቲያኑ አገልጋዮች ለቪኦኤ ገልጸዋል። የሀገረ ስብከቱ ዋና ስራ አስኪያጅ ከአዝማሚያ ያለፈ ነው ለማለት እንደማያስደፍር አስተባብለው የቤተ ክርስቲያኗ አገልጋዮች በሕግና በስርዓት እየተዳደሩ ናቸው ብለዋል። መለስካቸው አምሃ ዝርዝሩን ይዟል። አባ ሕዝቅኤል በአዲስ አበባ ሀገር ስብከት የብፁዕ ወቅዱስ ፓትርያርክ ረዳትና የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀጳጳስ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ መሆናቸውን የዛሬ ዓመት ግድም ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የጻፉት አንድ ደብዳቤ ያመለክታል። ሊቀጳጳሱ አባ ሕዝቅኤል ይህንን ማሳሰቢያ ያሉትን ደብዳቤ የጻፉት ባለፈው ዓመት ጥቅምት ወር ላይ ከፓትርያርኩ ረዳትነት የኃላፊነት ስፍራቸው እንደተነሱ ለሚገልጸው ማዘዣ የሰጡት መልስ ነው። የደብዳቤው ዝርዝር ብዙ ነው፣ ግን በአንድ አንቀጽ ላይ ለቅዱስ ሲኖደስም ሆነ ለቅዱስነቶ እንዲሁም ለመንግሥት ባለድርሻ አካላት አጥብቄ ማሳሰብ ወደው የአዲስ አበባ ሀገር ስብከት የመልካም አስተዳደር እጦት፣ የውስን ግለሰቦች ያልተገደበ ጥቅም፣ የቤተ ክርስቲያኗን ሊቃውንት የማኅበረ ካህናትና የምዕመናን መጉላላት ከቤተ ክርስቲያኗ እስከ መንግሥት ተቋማት ድረስ የፍትህ ጥያቄ ይዘወትር ትዕይንት ሆኖ ማየት የተለመደ መሆኑን ይገልጻሉ። ሊቀስዩማን ተስፉ ደጀኔ ደግሞ ቀደም ሲል የቤተ ክርስቲያኗ አገልጋይ የነበሩና አሁን ግን በሥራ ላይ የሌሉ ናቸው። በአዲስ አበባ ሀገረ ስብከት አመራር ላይ አቤቱታቸውን ከፓትሪያርኩ ጀምሮ እስከ ተለያዩ የመንግሥት መሥሪያ ቤቶች ከሚያቀርቡ የቤተ ክርስቲያኗ አገልጋዮች ወይንም የነበሩ መካከል አንዱ ናቸው። አጠቃላይ ሁኔታውን እንዲህ ይገልጹታል። አዲስ አበባ ሀገረ ስብከት ጽሕፈት ቤት በአሁን ሰዓት ላይ እንደ ተቋም መንፈሳዊ ተቋሙን አይደለም እያራመደ ያለው ሙስናን ማዕከል ያደረገ አሰራር ነው የሚሰራው። ሙስና የሚፈጸሙባቸው ዝርዝሮች የበለጠ ደግሞ በቤተ ክርስቲያኗ መሬት ላይ በቤተ ክርስቲያኗ ሀብት ላይ ሕገ ወጥ የሆነ ኪራይ አሳልፎ የመስጠት አሁን ለምሳሌ በጃቲ ኪዳነ ምሕረት ቤተ ክርስቲያን በነበርኩበት ሁኔታ ወደ አምስት ሺህ ካሬ ሜትር አንድ ግለሰብ ተከራይቶ እየሰራ ባለበት ሁኔታ የተሰጠው ውል አንድ ዓመት ከሰባት ወር ሲቀረው ሌላ ውል በደብሮ አስተዳዳሪ ተሰጥቶ ተገኘ። የአዲስ አበባ ሀገር ስብከት ዋና ስራ አስኪያጅ መምህር ጎይቶም አይኑን እነዚህን አቤቱታዎችና ክሶች ይዤ ወደ ጽፈት ቤታቸው በመሄድ አናግሬያቸዋለሁ። በቤተ ክርስቲያኒቱ በአሁኑ ወቅት ሙስና አለ ወይም የለም ብሎ አፍን ሞልቶ ለመናገር ምርምር ማካሄድ አስፈላጊ ነው ሲሉ ነበረ የመለሱልኝ። ይሄ ለማለት ማስረጃ ያስፈልጋል። በነገራችን ላይ እንደ ሩመር የሚነገሩ ነገሮች ይኖራሉ፣ ከዚህ ውጭ ነው ማለት አንችልም። እንደ አጠቃላይ ምንድ ነው አይ አልባልታ ነው አልባልታ ብቻ ነው ለማለት ያስቸግራል፣ ነውም አይደለም ለማለት በራሱ ማስረጃ ያስፈልጋል። እንደሚታወቀው በኢትዮጵያ ወይም በአዲስ አበባ ከተማ አሁን ባለው በተለያዩ አሰራሮችም እንደምናየው የሙስና አዝማማያዎች አሉ በከተማ ደረጃ ይህ የቤተክርስቲያኒቱ ብቻ ሳይሆን በከተማ ደረጃ የሙስና አዝማማያዎች አሉ። ልክ እንደዚያ ቤተክርስቲያናችንም በዚህ ከተማ እንዳለች ሁሉ ሰውም በዚህ ከተማ እንደሚኖር ሁሉ አዝማሚያዎቹ ሊኖሩ ይችላል። ሊቀስዩ ማንተስፉ ደጀኔ ደግሞ ሙስና ስር መስደዱን፣ መስፋፋቱን፣ መንሰራፋቱን ለማየት ምንም የሚያስቸግር ነገር የለውም ባይ ናቸው። እንዲያውም የቤተ ክርስቲያኒቱ የመጨረሻው ትልቁ አባት ተናገሩ ያሉትን እንደ ማስረጃ ያቀርባሉ። በመሰረቱ ቅዱስ ፓትርያርኩ በሸገር ኤፍኤም ከተናገሩት አንዱና ትልቁ ነጥብ ሙስናውን ማስቀረት አልቻልኩም ከአንበሳ ምን ጋጋ ስጋን እንደ መንጠቅ ነው የሚቆጠረው። ኃይሉና ብርታቱ ደግሞ ያለው የሙስና ተጠቃሚዎቹ ላይ ነው ብለው ነው የገለጹት። ስለዚህ የቤተ ክርስቲያኗን ችግር ለመቅረፍ ከቅዱስ ፓትርያርኩ እየቀረበ የለም። በቅዱስ ፓትርያርኩ ደረጃ ደግሞ ይሄን ጉዳይ እንደተሸነፉበትና ማስቀረት እንዳልቻሉ ከገለጹት፣ ሌላው አካል እኮ ሌላው ተቋሙ እኮ ከሳቸው በታች ነው ያለው። ስለዚህ ሙስናውን የሚጠቀሙት ሰዎች ችግሩ እንዲቀረፍ ስለማይፈልጉ፣ ስለዚህ ይህን ችግር ለመቅረፍ ደግሞ ወደ መንግስት ተቋማት ሄደን መንግስት ጉዳዩን በትኩረት ተመልክቶት በሚሰሩ የሙስና ወንጀሎች ጣልቃ ገብቶ ካላስቀረው በስተቀር በአሁን ሰዓት ላይ በቤተ ክርስቲያን ያሉ አስተዳደራዊ መዋቅሮች ሊያስቀሩት የሚችሉ አለመሆኑን በግልጽ የተጠቀሰበት ሁኔታ ነው ያለ። አንዳንድ መረጃዎች እንደሚያመለክቱት በአዲስ አበባ ሀገረ ስብከት የአስተዳደር በደል ደርሶብናል በማለት አቤቱታ የሚቀርበው በቤተ ክርስቲያኒቱ የአስተዳደር እርከኖች ብቻ አይደለም። ከዚያ ውጭም ለመንግስት የአስተዳደርና የፍትህ አካላት አቤቱታዎቹ እየቀረቡ ይገኛሉ። ይህን በተመለከተም ሊቀ ስዩማን ተስፉ የሚሉት አላቸው። በተለይም የሀገር ስብከቱን ዋና ስራ አስኪያጅ መምህር ጎይቶምም አሰራር አጥብቀው ይነቅፋሉ። በጣም ብዙ ሰራተኞች ከስራቸው እየተፈናቀሉ ያለ አግባብ ከደረጃቸው ዝቅ እየተደረጉ መብታቸው እየተደፈረ ስለተገኘ በቤተ ክርስቲያኗ ላይ ደግሞ ፍትሕና ዳኝነት ሊሰጥ የሚችል አካል ባለማግኘታችን የሀገር ስብከቱ ዋና ስራ አስኪያጅ የሚሰራቸው ስራዎች አንደኛ ተጠያቂነት የሌለው በመሆኑ፣ በሁለተኛ ደረጃ ጽሕፈት ቤቱ ራሱ የሚያራምደው መልካም አስተዳደርን ሳይሆን ተቃራኒውን ስለሆነ፣ ተጠያቂነት የሌለው ስራ ስለሆነ በዘፈቀደ ተቋሙ እንደ ተቋም ሳይሆን በአንድ ግለሰብ ብቻ የሚወሰን ሆኖ ስለተገኘ የሚፈለገውን ያሳድዳሉ፣ የሚፈለገውን ከስራ ያፈናቅላሉ። የሚፈልጉትን ደግሞ ደረጃም እየሰጡ እድገትም እየሰጡ ያዛውራሉ። በእንደዚህ አይነት መልኩ የሰራተኛው እንግልት በጣም እየተስፋፋ ስለመጣ አቤቱታችን እስከ መንግስት መስሪያ ቤት ተቋም ሆኖ ነው ያለው በአሁን ሰዓት። መምህር ጎይቶን በበኩላቸው ጥያቄዎቹ አቤቱታዎቹ እንዳሉ አምነው ነው የሚሰራው ግን ህግንና የቤተ ክርስቲያኖቱን ደንቦች መሰረት በማድረግ እንደሆነ ተከራክረዋል። የተለያዩ ጥያቄዎች ይኖራል የተለያዩ ሰዎች ግለሰቦች ቅሬታ የሚያቀርቡ ሰዎች ይኖራሉ። ግን ያው እነሱ የሚከሱ እኔን ቢሆንም እውነታው ግን ይሄ አይደለም። በአሰራር ደረጃ ያው እዚህ ሀገረ ስብከት ስራ አስኪያጅነት መሆኔ መጠን በኃላፊነት ደረጃ ኃላፊነትን መወስደው እኔ ነኝ ግን ስራው የሚሰራው ግን በመዋቅር ደረጃ ባለው አሰራር መዋቅሩን በጠበቀ ማኔጅመንት ኮሚቴውን የሚወስነውን ከሆነ እየተወሰነ ሌሎች ክፍሎችም በሚሰሩትም ስራ ከሆነ ተጠንቶ በቀረው መሰረት መጨረሻ ላይ የሚወጣው በኔ ቲተር ስለሚሆን በዚህ ምክንያት ካልሆነ በስተቀር መስመሩን ጠብቆ ህጉን ጠብቆ እየተሰራ ያለ ስራ ነው ያለው። እስካሁን ድረስ መምህር ጎይቶም አክለውም ከሳሾች እንደሚሉት ህገ ወጥ የሰራተኛ ዝውውር፣ ሌሎች ሰዎችን ለመጥቀምም ሆነ ለመጉዳት ተብሎ የሚደረግ እርምጃ የለም፣ ተፈጽሟል የሚባል የሙስና ተግባርም ካለ ተጣርቶ እርምጃ ተወስዷል የሚል ክርክር አቅርበዋል። ህገ ወጥ የሆነ የዝውውርና ከደረጃ ዝቅ ማለት የተፈጸመ ነገር የለም። ህጉን ጠብቆ ባለው አሰራር ባለን መተዳደሪያ ደንብ መሰረት የቃለ አዋዲውን ህግ በሚፈቅደው መሰረት እየተፈጸመ ህጋዊነት ያለው ዝውውር ህጋዊነት ያለው የስራ እንቅስቃሴ ካልሆነ በስተቀር ህገወጥ በሆነ መልኩ እየተፈጸመ ነገር የለም። ሌላው ስለ ሙስና እንቃወማለን የሚሉ አካላት እስካሁን ድረስ በቤተ ክርስቲያን ደረጃ ሙስናን ተቃውሞ የመጡ አካላት ባቀረቡት ማስረጃ መሰረት ተገቢ የሆነ ተመጣጣኝ የሆነ እርምጃ ነው እየወሰድን የምንገኘው፣ በግልጽ ማለት ነው። ይሄ በጣም ማሳያዎች የሚሆኑ ምሳሌዎች የሚሆኑ ነገሮች አሉ። ለምሳሌ በሙስና ዙሪያ ጥርጥር ውስጥ የገቡ ወይም ማስረጃ አሉ ተብለው የቀረቡ አጣሪ ኮሚቴ ተመድበው በትክክል ተጣርቶ በማኔጅመንት ኮሚቴ ተወስኖ ከደረጃ ዝቅ ያሉ ኃላፊዎች፣ ሰራተኞች አሉ። ስለዚህ በተጨባጭ በቀረ ማስረጃ መሰረት ትክክለኛ የሆነ እርምጃና ትክክለኛ የሆነ ውሳኔ የተወሰነ ያለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ውስጥ እጅግ ነባር ከሆኑ ቤተ እምነቶች አንዷ ናት። በብዙ አስር ሚሊዮኖች የሚቆጠሩ ምዕመናን ያሏትና እንደ ተቋምም ከኢትዮጵያ ውጪ የተስፋፋች ናት። እስከ አራት መቶ ሺህ የሚሆኑ መንፈሳዊ አገልጋዮችና ሠራተኞችም ታስተዳድራለች። በተነሳው ጉዳይ ላይ ወደፊት ዘርዘር ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ ነበር የሰማ ነው። ወደ ዝርዝር መጽሔት ስንሄድ ደግሞ በኦሮሚያና በሶማሌ እንዲሁም በደቡብና በኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለአገሪቱ አጠቃላይ የወደፊት እጣ አስጊ ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስጠንቅቋል። ለሁኔታዎቹ አፋጣኝ መፍትሄ መስጠት እንዳለበት የጠየቁት የፓርቲው ምክትል ፕሬዚዳንት አቶ ጥላሁን እንደሻው ከቪኦኤ ጋራ ባደረጉት ቃለምልልስ ስለ ግጭቶቹ መፈጠር ፌዴራሉ መንግስት በአንድ ለአምስት ጥር ነፋ ባሉትና በሌሎችም የመረጃ መዋቅሮቹ እያወቀ ችላ ማለቱ ያስጠይቀዋል ብለዋል። አቶ ጥላሁን እንደሻውን ሰሎሞን አባተ ነው ያነጋገራቸው። የኢህአዴግ አገዛዝ ስልጣን ላይ ከወጣ ወዲህ በርካታ ፈታኝ ነገሮች የኢትዮጵያን ሕዝብ ሲገጥም ቆይተዋል። ይሄ አሁን እየገጠመ ያለው ግን እጅግ አሳሳቢና ለሀገራችንና ለሕዝባችን ደህንነትም ሆነ ለሀገራችን አንድነት ፈጣኝ ጉዳይ ነው ብለን ስለተገነዘብን ከፍተኛ ክትትል እያደረግን ነው ያለ ነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር አቶ ጥላሁን እንደሻው። መረጃዎቹን ከየአካባቢው እያሰባሰቡ መሆናቸውንም ገልጸው ለዚህ በሶማሌ በኦሮሚያ በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች አዋሳኝ አካባቢዎች ላይ ለሚታይ ችግር መንግሥት ከምንም ነገር በላይ ቅድሚያና ትኩረት ሰጥቶ አፋጣኝ መፍትሄ እንዲፈልግ ፓርቲያቸው መጠየቁን ተናግረዋል። ከዚህም በተጨማሪ የኢትዮጵያ ሕዝብም ጉዳዩን በትልቀት ተከታትሎ የሀገር የመዳን እርምጃና እርስ በርሱ ደግሞ ተግባብቶ ችግሩን የሚፈታበትን ስራ እንዲሰራ ጥሪ ሁሉ አስተላልፈናል እና ጉዳዩን በጥብቅ እየተከታተልን ነው ያለ አቶ ጥላሁን ሀገር የማዳን እርምጃ ብለዋል። በዚህ ንግግሮ ውስጥና ምን ማለታችሁ ነው? ለመሆኑ እንደዚህ አይነት ግጭቶች አይስተዋሉም እንዴ? ወትሮስ ቢሆን በተለያዩ ወቅቶች በኋላ ቀር ባህልም ሆነ ሳርና ግጦሽ ምክንያት ወይም በእርሻ ምክንያት የተለያዩ ማህበረሰቦች በተለያዩ አካባቢዎች የሚጋጩበት ሁኔታዎች አሉ። ይሄ በሽምግልና በእርቅ፣ በየ አካባቢው አካባቢ ሲፈታ ይኖርና የነበረ ነው። ይሄ አሁን እየተከሰተ ያለው ግን ከዚህ የተለየ ነው። ግጭቱ በመንግስታት ነው እየተካሄደ ያለው። እንግዲህ ኢህአዲግ መንግስት በራሱ ውስጥ ያሰባሰበውም ሆነ በአጋሪነት የያዛቸው ፓርቲዎች የሌላውን ማህበረሰብ እነሱ ይወክላለን ከሚሉት ውጭ ያለውን በመግፋት ድንበር የማስፋፋት ስራ በመስራት ውስጥ በቀጥታ እየተሳተፉ ያሉበትና ራሳቸውን በግልጽ እየገለጹ ያሉበት እኛ በተደጋጋሚ ከዚህ በፊትም የኢህአዲግ ባለስልጣናትና ካድሬዎች ችግር እየፈጠሩ መሆናቸውን ስንገልጽ ቆይተናል። ዛሬ ግን ከጠቅላይ ሚኒስትሩ ጀምሮ የክልል ባለስልጣናት ሁሉ የ አካባቢ ባለስልጣኖች፣ የመንግስት ባለስልጣኖችና ካድሬዎች በሚያዘምቱት በሚመሩት ግጭት የአካባቢው ሚሊሻዎች ና ልዩ ኃይል፣ ልዩ ፖሊስ በዘጠ የሚባለው በመንግስት የታጠቁ ኃይሎች ሁሉ እየተሳተፉበት መሆኑ ጉዳዩን በጣም አሳሳቢ ያደርገዋል እና ይሄ ደግሞ በቀላሉ ህዝቡ በባህላዊ መንገድ ሊፈታ ከሚችለው በላይ ከፍተኛ ፖለቲካዊ ውሳኔ ና ፖለቲካዊ እርምጃ የሚጠይቅ ጉዳይ ስለሆነ ያለው ሀይልም ደግሞ አሁን ግጭቶቹ እየተሳተፉ ያሉ ሀይሎችም በገበሬ ና በከብተሪቦች ደረጃ ከነበረው ሀይል የላቀ ና ዘመናዊ መሳሪያ ሁሉ የሚጠቀሙበት ህዝብ ላይ የሚያደርሱት ጉዳትም ከፍተኛ በመሆኑ ዞሮ ዞሮ ደግሞ መንግስታት ናቸውና ይህ መንግስት እስከ መገንጠል ድረስ ሁሉ በሕገ መንግስት ላይ የጻፈ መንግስት ስለሆነ ወደ ሌላ እርምጃ ሁሉ ሊሄድ የሚችሉበት አስቸጋሪ ሁኔታ ከፊታችን ስላለ ይሄ ነው እንግዲህ በጣም አሳሳቢ የሚያደርግ እና ከሌሎቹ ለየት የሚያደርገው። በአንድ በኩል መንግስት ተገቢውን እርምት እንዲወስድ የሚል ጥያቄ አሰምተዋል አሁን። በሌላ በኩል ደግሞ እነዚህ ግጭቶች የኢህአደግ ካድሬዎችና የመንግሥት የመንግስት ባለስልጣናት የሚመሯቸው ናቸው እያሉኝ ነው። እንዴት አይነት መፍትሄ ነው በአንድ በኩል ራሱ ያካሂደዋል ለሚሉት አካል የምታቀርቡት አቶ ጥላሁን ምንስ ማለታችሁ ነው? ማስረጃ አላችሁ ሆይ እንደዚህ አይነት ክስና ወንጀላ ስታሰሙ አሁን እኮ ምንም ማስተባበያ የሌለው እነሱም በግልጽ ያመኑበት አንደኛው ክልላዊ መንግስት በሌላው ክልላዊ መንግስት ላይ በቀጥታ ጣቱን እየቀሰረ የዚህ ልዩ ሀይል ነው የዚህ ልዩ ሀይል ነው የዚህ ልዩ ፖሊስ ነው እየወጋኝ ያለው ብለው ህዝቡን እየወጋ ያለው ብለው ራሳቸው በይፋ እየተናገሩ ያሉበት እና ጠቅላይ ሚኒስትሩም በአደባባይ የእኛ ሚሊሻዎች ናቸው፣ ተዋጊዎቹ የእኛ ባለስልጣናት ናቸው ናቸው አዋጊዎቹ ብሎ በይፋ እየተናገሩበት ደረጃ ላይ ስለሆነ እንደ ድሮ ታች ወርደን ገና የተደበቀ ማስረጃ የምንፈልግበት አይደለም። ይህ ግልጽ ነው። ምንም ትርትር ያለውም እና መንግስት ቆይቶ ግጭቶች በሚነሱበት ወቅት በግጭቱ ውስጥ የኦሮሚያ ክልላዊ መንግስት እጅ አለ ብለን እናምንም፣ የሶማሌ ክልል ያው መንግስት አለ ብለን እናምንም ሲሉ የነበሩት በቀጥታ ጣታቸውን ቀስሮ የሶማሌ ልዩ ሀይል ነው የሚወጋን፣ የኦሮሚያ ልዩ ፖሊስ ነው የሚወጋን ብሎ በግልጽ እየተናገሩ ያሉበት ሁኔታ ከሆነ ስለዚህ ሌላ ማስረጃም አያስፈልግም። ማስረጃው ራሳቸው ናቸው። አቶ ጥላሁን እንደሻው አክለውም ችግሮቹ ያሉት ራሱ ዘንድ መሆኑን መንግስቱ ካመነ በካድሬዎቹና በታጣቂዎቹ ላይ የሚታይና ተጨባጭ እርምጃ መውሰድ እንዳለበት ጠይቀው ከነድክመቱም ቢሆን የምናምነው መንግስት አለ ብለን ነውና ሆን ብሎ ካልሆነ ሕገ መንግሥቱን የሚጋፉ ታጣቂዎችንና አደረጃጀትን ችላሊል አይገባም ብለዋል። ልዩ ኃይል የሚባለው በየክልሉ አሁን የሚደራጀው ህገ መንግስታዊ መሰረትም የለውም። ፌዴራል መንግስት ነው ጦር ኃይል የሚኖረው ክልሎች መደበኛ ፖሊስ ብቻ ነው። ልዩ ኃይል የሚባል ነገር በህገ መንግስት የተፈቀደ አይደለም። እነዚህ አካላት የተለየ ሚሊሻ አደራጅቶ ግጭት እየፈጠር ያለው መንግስት እነዚህ አካላት ላይ ተጨባጭ እርምጃ መውሰድ አለበት። የበታች ባለስልጣኖቱም ላይ ተጨባጭ እርምጃ መውሰድ አለበት። ይሄንን ካልወሰደ እያወቀ ትቶታል ማለት ነው። ይሄንን ደግሞ እኔ ኃላፊነት አለብኝ ያስተካክላለሁ የሚል ከሆነ በተጨባጭ በሚገልጻቸው የሚሊሻዎች የአካባቢ ባለሥልጣኖች ላይ እርምጃ ወስዶ ህዝቡ እንዲያውቅ ማድረግና ማስተካከል ነው። ከዚህ ጎምኛ ለመንግስት ብቻ ሳይሆን ለህዝቡም ጭምር ነው አፒል ያደረግነው። ይሄ ነገር አገራህን የሚበትንና አደገኛ ሁኔታ የሚፈጥር ስለሆነ እርስ በርስ እንድትጋጭ ለሚያደርጉ ባለስልጣኖችና ካድሬዎች መሳሪያ እንዳትሆን ተጨባጭ የሆነ የማፍረስ የእርስ በርስ ማጋጨት ስራ እየሰሩ ባሉበት በዚህ ወቅት በእነሱ ላይ ነቅተህ እርስ በርስ በሰላም ለመኖር የራስህን መፍትሄ ውሰድ ብለን ለህዝብ ጥያቄ ያቀርበናል። ፓርቲው ተቃዋሚም ቢሆን በሀገር አቀፉ የፖለቲካ ስርዓት ውስጥ ህጋዊ ተዋናይ ነውና በመንግሥቱ በመንግስቱ የጸጥታ መዋቅሮች ባለስልጣናትና ካድሬዎች ላይ ክሶቹን ሲያሰማ በስም የሚጠራቸው ማስረጃ የያዘባቸው ግለሰቦች ይኖሩ ይሆን? መጀመሪያ ደረጃ በስመ አብ አንድ ሁለት ብለን የምንጠቅሰው ብቻ ነገር እኮ አይደለም። የአካባቢ ባለስልጣናት አሁን ለምሳሌ በደቡብና በኦሮሚያ መካከል ያለው ግጭት፣ እንደዚሁም ከሶማሌና በኦሮሚያ መካከል ያለው ግጭት ብዙ የወረዳ የዞን፣ የቀበሌ ባለስልጣናት ሁሉ የሚያካትት እኮ ነው። ከታች ከቀበሌ ጀምሮ እስከ ዞንና ክልል ድረስ ያሉት በርካታ ባለስልጣናት የኢህአዲግ መዋቅር፣ እንግዲህ አሁን የአስተዳደር ዩኒት የሚባለው ወይም አስተዳደር አሀድ የሚባለው እስከ ቀበሌ ድረስ ወርደዋል። ከቀበሌ ወር ተቀዶ እስከ ጎጥ ድረስም እስከ አንድ ለአምስት ድረስ ወርዷል። ይሄ ሁሉ የገዢ ፓርቲ መዋቅር ነው እና እነኚህ ግጭቶች ያሉበት አካባቢ ያለው ይሄ ኃይል ሁሉ ያለበትና የሚያውቀው እኮ እንጂ የተወሰኑ ጥቂት ባለስልጣኖች ብቻ የሚፈጥሩት ወይም የሚቀሰቅሱት ነገር አይደለም። ስለዚህ አንድ ለአምስት የሚባል ጥርነፋ ባለበት ሥርዓት ውስጥ ባለበት አሰራር ውስጥ ማዕከላዊው መንግስት እነዚህ ሁኔታዎች ቀደም ሲልም ሲንተከተኩ መቆየታቸውን ላያውቅ የሚችልበት ሁኔታ የለም ነው እያሉኝ ያሉት። ትክክል ትክክል። ከምንም አይነት ኢህአዴግ በአሁኑ ወቅት እነዚህ ግጭቶች በሚቀሰቀሱበትም ሆነ በሚቀነሰሱበት ወቅት ሊያውቅ የሚችልበት መዋቅር አለው። እንግዲህ ምርጫ አለም በሚካሄድበት ወቅት ድምፅ ለማጭበርበር ብቻ የሚሰለፉና ለዛ ስራ ብቻ የሚሰሩ ሌላ መረጃ ለመንግስት የማይሰጡ አካላት አይደሉም። እነዚህ የእለት ከዕለት የህዝብ እንቅስቃሴ ሁሉ መረጃ የሚያቃብሉ የስለላ መዋቅርም ናቸው። ገዥውን ፓርቲ በሚቃወም ኃይል ላይ ወዲያው ሁሉ እርምጃ ያስወስዳሉ። ይሄንን የሚያደርግ አካል ደግሞ የመንግስት መዋቅር ነው እና ችግሮች ተጠንስሶ ጦርነቶች እስከሚካሄዱ ድረስ ኃይል ተደራጅቶ በመንግስት የታጠቀ ኃይል እስከሚንቀሳቀስ ድረስ በደንብ ያውቃሉ። ይሄንን መንግስት ከክልሉ መንግስትም ማዕከላዊ መንግስትም አውቆ በይፋ እየተናገረ እኮ ነው፣ የእኛ ሚሊሻዎች ናቸው ብሎ በጠቅላይ ሚኒስትር አንደበት የተነገረው ከእነሱ በተገኘ መረጃ ነው፣ ከእኛ በተገኘ አይደለም። የእኛን አይጠቀሙ የራሳቸውን መረጃ ነው ተጠቅሞ በይፋ እየተናገር ያለ የኢትዮጵያ ሶሻል ፓርቲ ባወጣው መግለጫ በኦሮሚያ እና በሶማሊያ አዋሳኝ አካባቢዎች በዜጎች ላይ በተሰነዘሩ ጥቃቶችና በተፈጠሩ ግጭቶች ከ400 በላይ ሰው መገደሉን፣ ቁጥሩ ከአንድ ሚሊዮን በላይ የሆነ ሰው መፈናቀሉን ቢናገርም እነዚህ አሃዞች በመንግሥት አካላት ከተሰጡት መረጃዎች ጋር በእጅጉ የሚዛነፉና የሰፋ ልዩነት ያላቸው መሆናቸውን ለአቶ ጥላሁን አንስቼላቸው ፓርቲው የጠቀሳቸው ቁጥሮች ለወራት ሳይሆን ለዓመታት የተካሄዱ ጥቃቶችና ግጭቶች ውጤት ናቸው ብለዋል። በኢትዮጵያ ሶሻል ዲሞክራቲክ ፓርቲ መረጃ ክሶችና አሁንም ፌዴራሉም ሆነ የክልል ስልጣናት የሁከት የመገዳደልና የመፈናቀል ሁኔታዎችን ለመከላከልና ለመቆጣጠር እያደረጓቸው ያሉ ጥረቶች ካሉም ምላሽና ማብራሪያ እንዲሰጡ ለኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ባለሥልጣናት ከሚኒስትሩ ከዶክተር ነገሪ ሌንጮ አንስቶ ለማግኘት ለሁለት ቀናት ያደረግናቸው ጥረቶች አልተሳኩም። መጽሔት ነው እያዳመጣችሁ ያላችሁት። ከማዕከላዊ አፍሪካ ሪፐብሊክ ጋር የሚያዋስናትን ድንበር በዘጋችው ካሜሮን የንግድ እንቅስቃሴ ቀጥ ብሎ ቆሟል። ካሜሩን በርካታ ዜጎቼ በታጠቁ ቡድኖች ተጠልፈው ወደ ማዕከላዊ የአፍሪካ ሪፐብሊክ ተወስደውብኛል ትላለች። ሞኪ ኤድዊን ኬንደዜካ ከሰሜናዊ ካሜሩን ማዮሬዮ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች። 好好好 ከሁለት ሳምንታት በፊት ከካሜሩና የድንበር ከተማ ከማዮሬ ተጠልፈው የተወሰዱ ሶስት ነጋዴዎች ተለቀው ወደ ከተማቸው በመመለሳቸው ብዙ መቶ ነዋሪዎች ደስታቸውን ሲገልጹ ነው የተሰማው። ሶስቱን ነጋዴዎች ጠላፊዎች ድንበር አሻግረው ከወሰዷቸው በኋላ ቤተሰቦቻቸውን አስር አስር ሺ ዶላር ማስለቀቂያ እንዲከፍሉ ጠይቀውባቸዋል። ከተሰበሰቡት የከተማዋ ነዋሪዎች መካከል አንዷ አጎቷ የተጠለፉባት የ አምስት ዓመቷ ጁ ጁሊ ኔለም ነች አጎቴ እንኳን ተለቀቀልኝ አሁን ትምህርቴን ለመቀጠል የሚያስፈልገኝን ክፍያ አገኛለሁ ብላ ተደስታለች አጎቴ በህይወት ስለተመለሰ በጣም ደስ ብሎኛል ሞቶ እንደተነሳ ነው የምቆጥረው ብላለች ጁሊ የካሜሩን የጦር ሰራዊት ሶስቱን ታጋቾች ያስለቀቃቸው ለሁለት ቀናት ከድንበሩ ባሻገር ካሉ አማጽያን ጋር ተታክሶ ነው በድንበሩ አካባቢ ከፍተኛው የካሜሩን መንግስት ባለስልጣን ኢቲን እምባላ ሳምባ ከሁለት ሳምንታት በፊት ድንበር ተሻጋሪ ውጊያ ከተባባሰ ወዲህ በርካታ የሀገራቸው ሰዎች መጠለፋቸውን ገልጸዋል። አማጺያኑን የሚወጉ ተጨማሪ ወታደሮች ወደ አካባቢው እንዲዘምቱ ተደርገዋል ሲሉም አክለዋል። ታጣቂ ቡድኖች ድንበር ዘለል ሁከት እንዳይፈጥሩ ለመከላከል የካሜሩን መንግስት ሰሜናዊ ድንበሩን ለመዝጋት መወሰኑን ባለስልጣኑ ሳምባ ገልጸው በድንበሩ መዘጋት ምክንያት የሚፈጠረው የምጣኔ ሀብት ጉዳት ከሰው ሕይወት አይብስም ብለዋል። በሁከት እየታመሰች ላለችው ማዕከላዊ አፍሪካ ሪፐብሊክ አብዛኛው ሸቀጣሸቀጥና ምግብ የሚሄደው ከካሜሩን ነው። የድንበሩ መታጠር የንግድ እንቅስቃሴውን ቀጥ አድርጎታል። በዚሁ ከቀጠለ ደግሞ በቀጣዮቹ ቀናት የምግብ እጥረት እንደሚከሰት ስጋት አለ። የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት ማዕከላዊ አፍሪካ ሪፐብሊክ ውስጥ ካለፈው ግንቦት ወር ጀምሮ በሁለት ታጣቂ ቡድኖች መካከል እንደገና ባገረሸ ውጊያ ብዙ ሰው ተገድለዋል፣ ብዙዎች ቆስለዋል፣ በርካቶች ተፈናቅለዋል፣ ብዛት ያለው ንብረትም ወድሟል። ከሁለት ዓመታት በፊት በማዕከላዊ አፍሪካ ሪፑብሊክ ታጣቂዎች ተጠልፈው የነበሩት የላድጎ ከተማ ከንቲባ ማማ አባካይን ጨምሮ አስራ አንድ ካሜሩናውያን ባለፈው ወር ተለቀዋል። ካሜሩን በሀገሯ ተደብቀው ከነበሩ አማጽያን ላይ የወረሰቻቸውን የጦር መሳሪያዎች በቅርቡ ለማዕከላዊ አፍሪካ ሪፐብሊክ መንግስት አስረክባለች። ከማዕከላዊ አፍሪካ ሪፐብሊክ ጋር 900 ኪሎ ሜትር እርዝማኔ ያለው ድንበር ያላት ካሜሩን ካጎራባቸው ሀገር 300 ሺህ ስደተኞችን አስጠልላለች። አድማጮች የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን በነጻው የስልክ መስመር በ202 2059942 የውስጥ መስመር 14 ከእናንተ ካገኘናቸው አስተያየቶች ለሰዓቱ ጥቂቱ እናሰማችሁ። ጤና ይስትልኝ የአሜሪካ ድምፅ፣ እንኳን ለአዲሱ ዓመት አደረሳችሁ። ትንሽ መልእክት ላስተላልፍ ለኢትዮጵያ ባለስልጣኖች በቴዎድሮስ ሙዚቃ በደስታ ተደሰቱ፣ ሁላችሁም ተደሰቱ። የታሰረውን እስረኛ አንድም ሳይቀር ያለ ገደብ ፍቱ። የተፈናቀሉትን እያንዳንዳቸው መልሱ፣ ወደ ቤቱ ይመለሱ ወደ ቤቱ። አመሰግናለሁ። አማኑኤል ነኝ ከፍሎሪዳ። ሰላም የተከበራችሁ የቪኦኤ የአማርኛ ሬዲዮ ጣቢያ አዘጋጆች በሙሉ የከበረ ሰላምታዬን አቀርባለሁ። ከሰላምታዬ በመቀጠል የእናንተ ሬዲዮ ጣቢያ ሰላሳ አምስተኛ የአገልግሎት ዘመናችሁን በማክበር ላበቃችሁ አምላክ ክብር ይግባውና። ኧረ ለመሆኑ ከኢጅፕት ይተላለፍ የነበረው ሬዲዮ ጣቢያ መቼ ጀምሮ መቼ አቆመ? መልሳችሁን ከእናንተ ጠብቃለሁ። ኢትዮጵያ ለዘላለም ትኑር። አማረ መኮንን ፔንስልቬንያ አሎ የሬዲዮ መጽሔት አዘጋጆች ስሜ መኮንን ሞላ ይባላል። ሰሞኑን በዋሽንግተን ዲሲ በተዘጋጀው ጀግኖችን መታሰቢያን በተመለከተ በሽልማት የቀረቡትን ጀግኖች የትግል አጋሮችን እንኳን ደስ አላቸው ለማለት እወዳለሁ። በሁል ጊዜ አይምሮ ውስጥ ይመላለስ የነበረውና ዛሬ ግን መልሱን ያገኘሁት የጄኔራል መስፍን ገብረ ቃል ለሽልማት መቅረባቸው እጅግ በጣም አስደስቶኛል። በሕይወት መኖራቸውና የት እንዳሉም ለማወቅ ብዙ ጓጓ ነበርና በአጋጣሚ ጥሩ ዜና ስምቻለሁ። እንኳን ደስ አሎት ለማለት ወዳለሁ። ጀነራል መርዳሳ ልልሳንም እሳቸውን ያው በመስራቅ ሁለቱን የማውቃቸው መስላቅ ሆን ነው እና እንኳን ደስ አላችሁ፣ እንኳን እዚያ ያበቃችሁ። እናከብራችኋለን፣ እንወዳችኋለን ኢትዮጵያ በእውነት ልትኮራባችሁ የምከባችሁ ናችሁና እንኳን ለዚህ በቃችሁ ለማለት ነው። መልካም ጊዜ። እናንተ ይህን ዝግጅት አዘጋጃችሁ በጣም አደንቃለሁ፣ አመሰግናለሁ። በተለይ ወንድሜ ታማኝ ሁሌ የሰራዊቱ ስሜት በስሜት ውስጥ ያለና የምቆጭ ወንድማችን ነው። በጣም እናመሰግናለን፣ ቦታ ሰጥተህ ይህንን ዝግጅት ለማደግ ከወንድሞች ጋር በመሆነ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከዚህ መሀፍ ያውጣል ጠናስትን ጊዜዎች ቪዥን ኢትዮጵያ፣ ኢትዮጵያ ያለችበት ሁኔታ በተመለከተው ሰለሞን ክፍሌ ጨምቆ አቅርቦልናል። የኢትዮጵያ መንግስት ማስተያየት ለመጠየቅ ፍላጎት እንዳለው ነግሮናል። ግን አንድ ነገር ሰለሞን የረሳው፣ እነዚህ ቪዥን ኢትዮጵያ አየር ላይ ነው ያሉት፣ በሀሳባቸው ማለት ነው። የኢትዮጵያ መንግስት ደግሞ መሬት ላይ ነው ያለው። ስለዚህ መሬት ላይ ሲወርዱ መሬት ላይ ያለ ውይይት ይደረጋል። አየር ላላለ ግን መሬት ላይ ያለ ሰው ውይይት አያደረግም። መጀመሪያ መውረድ አለባቸው መሬት ላይ ነው። ሁለተኛው ቪዥን ኢትዮጵያ ኤች አር መቶ ሀያ ስምንት እንዲጸድቅ ግፊት እንደሚያደርጉ አንዱ አባላቸው ሀሳብ ሲያቀርብ ሰምቼዋለሁ። ኤች አር መቶ ሀያ ስምንት ለመጽደቁ እርግጠኛ አይደለም። ግን ጸደቀን በል ቢጸድቅም የኢትዮጵያን መንግስት እጅ ጠምዝዞ ሀሳባቸውን ሊያስቀይር የሚችልበት ግን ኃይል አይኖረውም። ይጎዳል፣ ሊጎዳ ይችላል፣ ግን እጅ መጠምዘዝ ይችላል? አይችልም። እንደዚያማ ቢሆን ኖሮ የኤርትራ፣ የዚምባብዌ፣ የኩባ፣ የሌሎችም ቀባ እንኳ ደረጃ ላይ የደረሱት ተጠምዝዞ ሀሳባቸውን በቀየሩ ነበረ። አስተያየቶቻችሁን የላካችሁልን የላካችሁልንን ሁላችሁንም እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው ስልክ ቁጥራችን። እንድትልኩልን እንጋብዛለን። የምትከታተሉት በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂ ይታይና አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን አሁን ልንጀምር ነው። ወደ ቀዳሚው ርዕስ እናልፋለን። ዲቪ ሎተሪ የዲቪ ሎተሪ ምዝገባ የፊታችን ማክሰኞ መስከረም 23 እንደሚጀመር የአዲስ አበባው የአሜሪካ ኤምባሲ አስታውቋል። የዘንድሮ የምዝገባ ወቅት ይፋ የተደረገው በየዓመቱ ወደ ዩናይትድ ስቴትስ የሚገቡ ስደተኞች ማንነትና ቁጥርን በተመለከተ ጠንከር ያሉ ውይይቶችና ክርክሮች በቀጠሉበት ሁኔታ ነው። የኤምባሲው ቃል አቀባይ ግን በሎተሪው እጣ ፈንታ ላይ መናገሪያው ጊዜው አይደለም ብለዋል። እስክንድር ፍሬው ነው የላከልን ዘገባው። እንዳለፉት ዓመታት ሁሉ ዘንድሮም የዲቪ ሎተሪ ማመልከቻ ቀናት በአዲስ አበባው የዩናይትድ ስቴትስ ኤምባሲ ይፋ ተደርገዋል። የፊታችን ማክሰኞ መስከረም 23 ጀምሮ ማመልከት እንደሚቻል፣ ጥቅምት 28 ደግሞ እንደሚዘጋ ነው ይፋ የተደረገው። አመልካቾች ማመልከቻቸውን ከመላካቸው በፊት መስፈርቶቹን እንደሚያሟሉ ማረጋገጥ እንደሚጠበቅባቸው የኤምባሲው የቪዛ ክፍል ምክትል ኃላፊ ማናቭ ጄን ተናግረዋል። ለዲቪ ፕሮግራም ተሳታፊ የሚሆኑ አገሮች ዝርዝር ከዓመት ዓመት ይለያያል። ኢትዮጵያ በ2019 የዲቪ ሎተሪ ብቁ ከሆኑ አገሮች አንዱ አላት። አመልካቾች ለቪዛ ተመራጭ ለመሆን የተቀመጠውን የትምህርት ወይም የሥራ መስፈርት ማሟላት አለባቸው። አመልካቾች ለዲቪ ሎተሪ መመሪያዎችን በጥንቃቄ ማንበብ አለባቸው ለቪዛ ብቁ የሚያደርጓቸውን የትምህርትና የሥራ መስፈርቶች እንደሚያሟሉ እርግጠኛ ለመሆን ከዚህ በተጨማሪ ግን መስፈርቱን ሳያሟሉ ማመልከት መስፈርቱን የሚያሟላውን የሌላውን ሰው የማሸነፍ ዕድል ያጠባል። አንድ ሰው መስፈርቱን ሳያሟላ ከተመረጠ ያ እድል ለሚያሟላ ሰው ሊሆን ይችል ነበር ማለት ነው። መስፈርቱን የማታሟሉ ከሆነ አታመልክቱ። እደግመዋለሁ፣ መስፈርቱን ማሟላታችሁን ካላረጋገጣችሁ አታመልክቱ። ዲቪ ሎተሪ ወይም ዳይቨርሲቲ ቪዛ ሎተሪ ወደ ሃምሳ ሺህ የሚጠጉ የተለያዩ አገራት ዜጎች በየአመቱ ወደ ዩናይትድ ስቴትስ እንዲገቡ ቋሚ የመኖሪያ ፈቃድም እንዲያገኙ ሲያደርግ ቆይቷል። ወደ ዩናይትድ ስቴትስ የሚገቡ የውጭ አገራት ዜጎችን ጨምሮ በአጠቃላይ የስደተኞች ፖሊሲ ላይ በፕሬዝዳንት ዶናልድ ትራምፕ አስተዳደር እየቀረቡ ያሉ የፖሊሲ ማሻሻያዎች ግን እያወያዩ እያከራከሩ ነው ፕሬዝዳንቱ በየአመቱ ወደ ዩናይትድ ስቴትስ የሚገቡ የውጭ ዜጎችን ቁጥር መቀነስ እንደሚፈልጉ የሚገልጹ ቁጥራቸው ከ45 ሺህ እንዳይበልጥ ማቀዳቸውንም የሚጠቁሙ ዘገባዎች ሰሞኑን ወጥተዋል በዲቪ ሎተሪ ወደ ዩናይትድ ስቴትስ የሚገቡት ዜጎች ጉዳይ ከዚህ ጋር እንዴት እንደሚያያዝ ግልጽ አይደለም። የዲቪ ሎተሪ ፕሮግራም ፕሬዝዳንቱ እያቀረቡት ካለው የስደተኞች አገባብ እቅድ ጋር እንደሚቃረን የሚናገሩ ግን አሉ። እናም ወደ ዩናይትድ ስቴትስ የሚገቡ የውጭ ዜጎችን በተመለከተ በቀጠሉ ውይይቶችና ክርክሮች ውስጥ የዲቪ ሎተሪ ዕጣ ፈንታ ምን እንደሚሆን ግልጽ አይደለም። የዘንድሮ የዲቪ ሎተሪ የመጨረሻው ሊሆን ይችል ይሆን? ይህንን የጠየቅኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ተከታዩን የመለሱት በአጠቃላይ ወደፊት ሊመጡ ስለሚችሉ የፖሊሲ ለውጦች እንደዚህ ወይም እንደዚያ ሊሆን ይችላል በሚል መተንበይ አንችልም። ይህ የሁለቱም ፓርቲዎች ድጋፍ ያለውና በኮንግሬስ መጽደቅ ያለበት ፕሮግራም ነው። ዕጣ ፈንታውን በተመለከተም መጠቆም ጊዜው አይደለም። የዲቪ ሎተሪ እንዳሸነፉ የተነገራቸው ሰዎች በሙሉ ቪዛ ያገኛሉ ማለት እንዳልሆነም ኤምባሲው በዛሬው መግለጫ አስታውቋል። ቪዛ የሚመታላቸውን ሰዎች ቁጥር በተመለከተ ለያገሩ የተመደበ ኮታ መኖሩን፣ የቅደም ተከተል ጉዳይም ከግምት እንደሚገባ ነው ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ አሁን ሁለተኛውን ቅንብር እናስከትላለን። ይኸውም ባህልና ማህበረሰብ ነው። ከጥቂት ሳምንታት በፊት ወደ ስቱዲዮአችን ጎራ ካለ አዲስ አበባ ላይ የምትታተም ሳምንታዊ መጽሔት ዋና አዘጋጅ ጋር የተጀመረ ቃለ ምልልስ ነው የዛሬው ፕሮግራም። ታምራት ኃይሉ ይባላል። ከ15 ዓመታት በላይ በዘለቀችው ወርሃዊ መጽሔት ቁም ነገር ለንባብ ስለ በቁ ቁም ነገሮች፣ የህትመት ጉዳዮችና ጋዜጠኝነት ከፕሮግራሙ አዘጋጅ አሉላ ከበደ ጋር ተወያይተዋል። ባለፈው ሳምንት በቀደመ ውይይታቸው መጨረሻ አሉላ ለታምራት በወረወረለትና ለዛሬ በዕድር ባቆዩት ጥያቄ ይጀምራል። አሉላ ይሄ ምናልባትም አንድ ከህትመትና ከጋዜጠኝነት ጋር የተያያዘ ሁኔታ እንድናነሳ ይጋብዛል። ሳይቋረጥ አስራ አምስት ዓመት መዝለቅ ሌሎች ነገሮችን ከግምት ማስገባት ይጠይቃል። መጀመሪያ መጽሔታችሁ በአንባቢው ዘንድ ያለውን ተቀባይነት ከግምት ማስገባት ሳይቋረጥ እየታተመ መቀጠል መቻልን፣ በአንጻሩ ደግሞ ኢትዮጵያ ውስጥ የህትመት ስራዎች ከአንድ በላይ በሆነ ምክንያት የማይዘልቁበት ሀገር ነው። የፕሬስ ነጻነትንም በተመለከተ ጠንከር ያሉ ትችቶች ከአለም አቀፉ ማህበረሰብ የሚደርስባት ሀገር ናት። ና እንዴት ተቻላችሁ? አግባብ ያለው ጥያቄ ይመስለኛል። ልክ ነው። እንግዲህ ብዙ ሰዎች የሚያነሱት ነገር ነው። የፕሬስ ጉዳይ ኢትዮጵያ ውስጥ ትንሽ ፈታኝ ነገር አለው ፈታኝነቱ ደግሞ የሚነጥል አይደለም። እኔ እስከማውቀው ጊዜ ድረስ ሁሉንም ፕሬስ ላይ ነው ፕሮብሌሙ ያለ የኪነ ጥበብም ይሁን ሌላ። አዎ ማለት ቻሌንጆቹ ሁሉም ላይ ነው። አሁን ለምሳሌ ከወረቀት ጋር የተያያዙ ጉዳዮችን ብናነሳ ተመሳሳይ ችግር ነው ያለብን። የማተሚያ ቤት ችግር ብናነሳ ተመሳሳይ ነው ያለብን። ከይዘቱ ጋር የተያያዘ ችግሮች በተወሰነ ደረጃ እንዳሉ እረዳለሁኝ ግን ልዩነት እንዳላቸው እረዳለሁ ማለት ነው። ልዩነት እንዳላቸው መረዳት ይቻላል። ግን የእኛም ላይ አሁን ያሉ ችግሮች አሉ። በተለይ ይሄ ከሕትመት ስራ ጋር የተያያዘው ራሱ የቋሚ ሰራተኛ የማግኘት ጋዜጠኛ የማግኘትም ትልቅ ችግር አለ። በቋሚነት የሕትመት ስራ ለመስራት ብዙ ፍላጎት ያላቸው ጋዜጠኞች አታገኝም። ይሄ የሕትመት ስራ ደግሞ እንደምታውቀው ከሌላው ሙያ ትንሽ ጠንካራ ነው፣ ፈታኝም ነው። ምክንያቱም የጽሑፍ ስራ ነው። መታረም አለበት። ፊደል ግድፈት መለየት መቻል አለበት አቀራረቡም ራሱ የቋንቋ ሰዋሶ መጠበቅ መቻል አለበት። ውጣ ውረዶች አሉ። በተለያየ ምክንያት አንዳንዶቹ ከአንተ ቁጥጥር ውጭ የሆኑ አሉ። ቅድም እንዳነሳውልህ ስራን ጨርሰህ ወደ ማተሚያ ቤት ልከው መጽሄቱ ላይ ይወጣ ይችላል። አንተ ስራን ጨርሰሃል፣ አንባቢ ይጠብቃል፣ ግን አይወጣም። ምክንያቱ ብዙ ነው። እዛ አካባቢ ያለው ምንድን ነው? እንደው የተለመዱት ደጋግሞ የሚገጥሟቸው ችግሮች የመብራት መጥፋት ችግር ስራውን ያስተጓጉለዋል። ለአንድ ሰዓት ለሁለት ሰዓት አይደለም የሚጠፋው፣ አንድ ቀን ሁለት ቀን ሊጠፋ ይችላል። አንዳንድ ጊዜ ደግሞ የወረቀት ዋጋ የሚጨምረው ማተሚያ ቤት ይዘኸው ስትሄድ ነው። ይሄም ደግሞ ዋጋዋን ለማስተካከል ስትደራደር ሰዓቱ ሊያልፍ ይችላል። እንዲህ እንዲህ አይነት ነገሮች አሉት። አንባቢ ግን ቅዳሜ ጠዋት ያንተን ጋዜጣ መጽሄት ይጠብቃል። በምንም መልኩ አትመው፣ የትም አሳትመው፣ ጠዋት ቡናሁን እየጠጣ አንባቢ ቅዳሜ ጠዋት ይፈልጋል። እነኚህ ውጣውረዶች በዚህ አስራ አምስት ዓመት ውስጥ አሉ። ይሄ ለነገሩ ለእኛ ብቻ ሳይሆን ቀደም ሲል በጠቀስኩል ምክንያት የማይደርስበት ጊዜ አለ ሳይታተም ይቀራል። በሚቀጥለው ቀን ደብል ተደርጎ ይታተማሉ። አንዳንዶቹ አርፍደው ይወጣሉ። ማርፈደ ደግሞ ራሱ የቻለ ከገበያ ስርጭት ጋር የተያያዘ ትልቅ ፈተና ነው የሚሆነው። በተለይ ክፍለ ሀገር የሚሰራጩ የትመት ውጤቶች ከሌሊቱ አስራ አንድ ሰዓት መርካቶ መጫን አለበት። ከህዝብ ማመላሻ አውቶቡስ ጋር አብሮ መጫን አለበት። በአውቶቡስ ነው የሚወጡት። አውቶቡስ ነው የሚሄዱት። የት ትደርሳላችሁ? ሁሉም ጋር ይሄዳል። ያው ክፍለ ሀገር ዋና ዋና ከተሞች ላይ ሁሉም ጋር ይሄዳሉ። ተቀባዮች መደብሮች አሏችሁ የሚያሰራጩላችሁ። የስርጭት ስራው እንግዲህ መሰለህ፣ ለእኛ ብቻ ተብሎ ሳይሆን የጋዜጣ ስርጭትና መጽሐፍም አንዳንዶቹ የተለያዩ ነገሮችን የሚሸጡ በየከተሞቹ ላይ ያሉ ተቀባዮች አሉ። ከዛ ከዚህ የሚላከውን ነገር ለእነሱ እየጣልላቸው በየከተማው ያልፋል። እነሱ ደግሞ ይቀበሉና አዟሪዎች ደግሞ የሚባሉ አሉ። በተወሰነ የኮሚሽን ስራ ለእነሱ ደግሞ ይሰጣቸዋል። እና በዛ መሰረት ነው የሚሄደው። ግን ሁሉም ጋር ይደርሳሉ ወይ? አሁን ከሚመጡት አንዳንድ የስልክ መልእክቶች፣ ጥያቄዎች ስታይ እኛ ጋር አልመጣም የሚባል ነገር አለ። እሱ ደግሞ ከትራንስፖርቱም ጋር ደግሞ የሚያያዝ ነገር አለው እንዳልኩ። እና እነኚህ እነኚህ ቻሌንጆች አብረውን ያሉ ችግሮች ናቸው። ቀደም ብለህ እንደገለጽክልን በእነኚህ ባለፉ አስራ አምስት አመታት በተለያዩ ምክንያቶች የመስተጓጎል እድል ባለበት ጎላ ያለ የምታስታውስበት አስራ አምስቱ አመታት በአገርም ደረጃ ታላላቅ ጉዳዮች የገጠሙበት እንደ ፈተናም የታዩ የታለፉበት ነው። ና የቅርቡን የአስቸኳይ ጊዜ አዋጅ፣ በጎንደርና በኦሮሚያ አካባቢ የተደረጉ ህዝባዊ እንቅስቃሴዎች፣ የግንቦት ሺ ዘጠኝ መቶ ዘጠና ሰባቱ ምርጫ እነኝ ሁሉ እዚህ አስራ አምስት አመት ጊዜ ውስጥ ናቸው። ና ምን ሁኔታዎች ውስጥ አለፋችሁ? ጨርሶ የቆመበት ጊዜ ነበረ፣ ረጅም ጊዜ የወሰደበት ጊዜ ነበር። ሌሎች የተለዩ አጋጣሚዎችም ከነበሯችሁ እንዳልከው በነኚህ ጊዜያቶች ውስጥ ለእኛ ስራም ፈታኝ ነበረ። ያው እንደ ሌላው ሁሉ ማለት ነው። ምንድነው ከስርጭቱ ጋር ለምሳሌ ተያይዞ ምርጫ 97 አካባቢ በነበረው ረብሻ ክፍለ ሀገር አካባቢ መኪኖች አይሄዱም ነበር። ካልሄዱ የታተመው አይሰራጭም ማለት እና እንደውም አንዳንድ ቦታዎች ላይ የተጫኑ መኪናዎች ደርሰው የተመለሱበት ይዘውት ሄደው ይዘውት የተመለሱበት፣ እንደዚህ አይነት ሁኔታዎች አሉ። ይሄ ያው አገሪቱ ውስጥ የተወሰነ ችግሮች በተፈጠሩበት ጊዜ ሁሉ ለሁሉም ነገር የሚያጋጥም ነገር ነው። ሌሎች የፍጆታ ከገበያ ውጭ ይሆናሉ። ይሄ ደግሞ ንባብ ነው ንባብ እንደ መሰረታዊ ነገር አገራችን ውስጥ እንደ አይታይም። እውነቱን ከተነጋገርን መሰረታዊ ነገር አይደለም። ስለዚህ ችግሮቹ እየባሱበት ይመጣሉ። እሱን የተወሰነ ኮፒ እየቀነስን ክፍለ ሀገር እንኳን መሄድ ባይችል አዲስ አበባ አካባቢ ስርጭቱ ለማስፋት ይህኑ ቴክኒክ እየተጠቀምን ነው እና ከህትመት ውጭ አልሆንም። የምርጫ ዘጠና ሰባት ነው ከባዱ ፈተና የነበረው። የዛን ጊዜ ኮፒን የቀነስ ነው። ሌሎቹ እንደምታስታውሰው የፖለቲካ ጋዜጦች በብዙ ጥፍ ይሸጡ ነበረ እነሱ እኛ ግን የኪነ ጥበብ መጽሔት ከመሆኑ አንጻር ፖለቲካው ላይ በአብዛኛው አናተኩር። በዚህ የተነሳ እዛው አዲስ አበባ አካባቢ ግን በተወሰነ ኮፒ መሸጥ እንችል ነበረ። ታምራት ስትይ የጋዜጠኝነት ጥያቄ ላንሳ። ሁሉም ቦታ አለው። በመጀመሪያ አድማጮችም እንዲረዱ እኔ፣ እናንተ የምንወያይበትን ደርዝ መልክ ለማስያዝ ለስፖርት የሚዘጋጅ ጋዜጣ ትኩረቱ ስፖርት ነው። ኪነ ጥበብ ከሆነ ኪነ ጥበብ ነው። ሁሉም መልክ አላቸው። የምህንድስና ታሪኮች፣ የህክምና ታሪኮች የሚጽፍ መጽሔት ጋዜጣ ዋና ተቀዳሚ ዓላማው ይሆናልና ትኩረቱ በመጫ ወይም በአሰራር ወይም በዘቤ በመሰረቱ ሲሰራ በቅርጹ ያን ይዘት እንዲኖረው ስለሆነ ትርጉም አለው። ነገር ግን የጊዜ ትኩሳት፣ የአካባቢ ሁኔታ፣ የህብረተሰብ ስሜት ምናልባት ዋና ዓላማ ሳይጣል ለህብረተሰብ ሁኔታዎች ቅርብ መሆንንም መፈለጋለና ተነባቢነትንም ከግምት ማስገባት አለና ቁም ነገር መጽሄት ከኪነ ጥበብ መጽሄትነቷ ሳትወጣ ወቅታዊ ሁኔታዎችን ለማካተት ተገደለችበት፣ ወይም ያን አይነት ሁኔታዎች ያስተናገደችባቸው አጋጣሚዎች ይኖሩ ይሆን? አሉ እንግዲህ ምንድን ነው መሰረታዊ ነገር፣ የእኛ አላማችን ቀደም ሲል አንተ እንደጠቀስከው የኪነ ጥበብ ጉዳይ ላይ ነው ስንነሳ እና ረጅም አመት በኪነ ጥበቡ ዙሪያ ላይ አተኩረን ብዙ ነገሮችን ሰርተናል። ከተወሰነ ዓመት በኋላ ደግሞ ማህበራዊ ህብረተሰቡ በጣም አስፈላጊ ናቸው ወይም ይመለከተዋል ብለን የምናስባቸውን ማህበራዊ ጉዳዮች እነሱም ላይ እናተኩራለን። በጣም ሲሪየስ የሆኑ ወይም ዋና የተባሉ የአገሪቱ የፖለቲካ ጉዳዮች ላይ ብዙ ገብተናል ማለት አልችልም። እንዳልከው በተወሰነ ጉዳይ ላይ እንዲያተኩር ፖለቲካውን ብንጀምረውም ለምሳሌ ባልኩህ የምርጫ ዘጠና ሰባት ጊዜ ትንሽ ነገር መስራት ስለ ፖለቲካው ዋጋ ነበረው። ሰው እጅ እንድትገባ ያረግሃል። ይዞት የሚመጣው ነገር ደግሞ አለ ወይ? ካልቀጥልክበት ደግሞ መሰረታዊ የሆነ የመጽሄትን ይዘት አዛብተሃል ማለት ነው። እና አንድ ጊዜ እዛ መርገጥ እዚህ ጋር መርገጥ የሚለው ላይ ብዙ አይደለንም። በአብዛኛውን አተኩረናል ስንል አንዳንድ ጉዳዮችን ከማህበራዊ ጉዳይ አንጻር፣ በትምህርት ላይ፣ በጤና ላይ ብዙ የሰራናቸው ነገሮች አሉ። እነኝህ ጉዳዮች ታምራት በአንድ በሌላ መንገድ የህብረተሰብ አገልግሎትን የመንግስትን ፖሊሲ አሰራርን መነካካታቸው አይቀርምና በማንኛውም ርዕስ ላይ የሚዘግቡ ጋዜጦች እንደሚያደርጉት ፖለቲካ ትኩረታቸው አይሆን እንጂ ፖለቲካ ቀመስ የሆኑ ጉዳዮች የህይወት አካል ከመሆናቸው አንጻር መንግስት የሚከተለው የትምህርት ፖሊሲ የሚወደስ የሚነቀፍበት ጊዜ ሊኖር ስለሚችል አሰራሩ፣ የአስተዳደር ሁኔታ ከዛው ከምታነሱ ርዕሶች ጋር ተዛምዶ ሲመጣስ የመዘገብ አጋጣሚያቸው ምን ይመስላል? አድማጮች፣ አሉላና የቁም ነገር መጽሔት ዋና አዘጋጅ ታምራት የጀመሩት ውይይት አልተቋጨም። የቀደመውን ጥያቄውን ጨምሮ ቀሪውን ሰፋ ያለ ወጋቸውን በተከታዩ ሳምንት ይቀርባል እንድትከታተሉ እንጋብዛለን። የአሜሪካ ድምፅ የአማርኛው አገልግሎት ሰላሳ አምስት ዓመት መሙላቱን ተንተርሶ ቁጥራችሁ የበዛ አድማጮቻችን በፌስቡክ ገጻችን ላይ ካሰፈራችኋቸው አስተያየቶች ጥቂቱን ሁን መልሰን ልናሰማችሁ ነው። አሁን የዌብና የሶሻል ሚዲያ ፕሮዲውሰራችን አበባየው ገበያው ይዛ የአሜሪካ ድምፅ አማርኛው ክፍል ዝም ብለን ስናየው ወሬ ብቻ የሚያቀብል የሚመስለን ብዙዎች አለን። ነገር ግን ቪኦኤ ለሀገራችን ቀላል የማይባል አስተዋጽኦ አበርክቷል። ለምሳሌ ከዛ ግፈኛ የደርግ አምባገነን መንግስት እስከ አሁን የዘር አገዛዝ ስርዓት ድረስ ሕዝባችን መረጃ እንዳያገኝ በታፈነበትና የመረጃ ጦት ባለበት ጊዜያት እጅግ ብዙ ተጽዕኖ ቢኖርባችሁም እየተፋለማችሁ ለእኛ ለኢትዮጵያኖች ትኩስ ዜናዎችን ማድረስ ከመቻላችሁ በተጨማሪ አገራችንና ባህላችንን ለሌሎች ማስተዋወቅ፣ እንዲሁም በመንግስትና በህዝቡ መካከል ያለውን በደሎች ማወያየት፣ ስለ ጤናችን ትምህርት የሚሰጡ ዶክተሮችን እየጋበዙ ማስተማር ብቻ እጅግ ብዙ ስራ የሰራችሁ ናችሁ። ምስጋና ይገባቸዋል። ዳግማዊ ተፈሪ ብዙዎቻችሁ ቪኦኤ የኢትዮጵያ ህዝብ ንብረት እንደሆነ አድርጋችሁ ትገምታላችሁ። ትልቅ ስህተት። የተቋቋመው በአሜሪካ መንግስት የሚተዳደረው በአሜሪካ ህዝብ ገንዘብ፣ አላማው የአሜሪካን ጥቅም ማስጠበቅ፣ ግቡ የአሜሪካን አሽከር አልሆንም ያሉ መንግስታትን ወይም ህዝብን ማተራመስ፣ ማበጣበጥ፣ ማስወገድ። ስለዚህ ይሄን ተረድተህ የተስማማህ ዜናዎችን ስማ ያልተስማማህ አትስማ። የኛ የምንለው ያለን አንድ ነጻ ሚዲያ ኢሳት ነው። ኢሳትን ደግፍ፣ እርዳ። ከዛ በራስህ ወርቅ ትደምቃለህ። ጎይቶም ተክለይ። የአሜሪካ ድምፅ የአማርኛ ክፍለ ጊዜ በዚህ 35 ዓመት ጉዞ ምን ተግዳሮቶች አጋጠሙት? አገራችን ባሳለፈችው ክፉና ደግ ሂደቶች ላይ የነበረው ሚናስ ምን ነበር? መለስ ብላችሁ በመረዋ ድምጻችሁ አስቃኙን። እስቲ በናፍቆት እንጠብቃለን። ቀሪው የስራ ዘመናችሁ የኢትዮጵያ ሕዝብ ላይ የሚፈጸመው የሰብአዊ መብት ጥሰቶችንና ለዲሞክራሲና በአምባገነኖች የተቀማውን አገር ለማስመለስ የሚደረገውን እልህ አስጨራሽ ትግል ከጎን ሆናችሁ በፍታዊ ዘገባ እንድትዘግቡ እመኛለሁ። በርካቶቻችሁ የቪኦኤ አማርኛ ቋንቋ ስርጭት የጀመረበትን 35ኛ ዓመትን በማስመልከት በቪኦኤ አማሪክ ፌስቡክ አስተያየቶቻችሁን ሰጥታችሁናል። እናመሰግናለን አድማጮቻችን። እናመሰግናለን። አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ሳይንስና ሕይወት አዘ አንድ ፍስሐ አጥላው የሚባል ልጅ ነበር። በኮከበጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤትም ይማር ነበር። በአስራ ሁለት ዓመት ዕድሜው የስድስተኛ ክፍል ተማሪ ሆኖ አንድ ተውኔት ጻፈ። ከጓደኞቹም ጋር ሆነው ተወኑትና ለትምህርት ቤታቸው አሳዩት። ደግሞ ብዙ ጥያቄ ስለመጣም በየሃይ ስኩል እየዞርን አሳየን ሰከንዳሪ ትምህርት ቤቶች ከዛ ጸጋዬ ገብረመድን፣ ሎሬት ጸጋዬ ገብረመድን ስለዚህ ሰማና ይሄ ነገር አገር ፍቅር መታየት አለበት በሚል ኮንታክት አደረገኝ፣ ተገናኘኝ። ከዛ አስፈቀደልንና ሀገር ፍቅር ቲያትር ማህበር አንድ የስድስተኛ ሰባተኛ ክፍል ቲያትር በሀገር ፍቅር አዳራሽ ታየ። እስከ መጨረሻው በጣም የታገለ ከላይ ከእግዚአብሔር ዘንድ ዋጋን ተቀበለ። ብታምኑም ባታምኑም ይህ አሁን ያነበብኩላችሁ የተውኔቱ ርዕስ ነበር። የልጅ ነገር ስለሆነ ቲያትሩ ረጅም ነው ታይትሉ። የተውኔቱን ማስታወቂያዎች ፍስሐና ጓደኞቹ በየግድግዳውና በየስልክ መብራት እንጨቱ ላይ እየዞሩ ለጠፉ። ለሕዝብም ታየ፣ ስሙ ድንገት ገነነ። ይሄንን ሲሰሙ ጋዜጠኞች ሁሉ መጡ። የኢትዮጵያ ድምፅ የሚባል ጋዜጣ ነበረ 1959 አካባቢ እርጅት ያለች መልኳ ወደ ቢጫነት የተለወጠ የ1959 ዓ ም ጋዜጣ ፍስሐ ጥላውጆች ላይ የኢትዮጵያ ድምፅ ጋዜጣ ያን ጊዜ ያው የዘንድሮ በጀታችን ይላል። ኢትዮጵያ ካሁኑ የበለጠ ስጋ ልትሸጥ ይችላለች። ኢትዮጵያ ብዙ ስጋ ኤክስፖርት ታደረግ ነበር ያን ጊዜ ለአለም እንትመግብ ነበር። የጆሮ ጉትቻ የምታክል ሬዲዮ ተሰራች። ይሄ ነው እና ይሄ በጀርባው ላይ የ15 ዓመት ልጅ ቲያትር ደራሲ ብሎ የኔን ፎቶግራፌን ጨምሮ አወጣ። ለልጆቼ የወላቸው ያን ጊዜ ጸጉር ነበረኝ ይላቸዋለሁ። እና ከበደ አኒሳ ነበረ ኤዲተሩ። አዎ፣ እሱ ነው ይሄንን ኢንተርቪው ያደረገኝ መጥቶ። ከበደ አኒሳ የኢትዮጵያ ድምፅ ኤዲተር፣ ዋና ኤዲተር ነበረ። በጣም የታወቀች ዋጋ አምስት ሳንቲም። እና ታዲያ ያንን የተውኔትና የዚህን የ12 ዓመት ልጅ ታሪክ ከሳይንስ ከቴክኖሎጂ ፕሮግራም ጋር ምን አገናኘው አልጠየቃችሁም? ስሙ እና በዛን ጊዜ ያው ጽፍ ነበረ የመጽሐፍ ፍላጎት ብንዶ አዲስ አበባ ዩኒቨርሲቲ ምስገባ ቴክኒካል ኢንጂኒሪንግ ነው የገባሁት። ሆኖም የመጽሐፍ በጣም ፍላጎትን የሥነ ጽሁፍ ፍላጎት ስለነበረኝ አሜሪካ ከመጣ በኋላ ትምህርቴን ጨርሼ በሂውልት ፓካርድ ካምፓኒ ስሰራ ሂውለት ፓካርድ በምሕጻርና እንዲያው በስፋት በሚታወቅበት ኤችፒ ስም የተቋቋመ ባለብዙ ብሔር የመረጃ ቴክኖሎጂ ኩባንያ ነበር። ይህ ታሪክ ይቀጥላል። ለአሁን ጊዜ የለኝም። ካፕታሙን የኢንጂነር ፍስሐ አጥላውን ሕይወት ዌብሳይታችንም ፌስቡክ ገጻችንም ላይ በቪዲዮ በተቀናበሩ ዝግጅቶችም በቅርቡ አወጣላችኋለሁ። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 ና በ25 ሜትር ባንድ ከ ከሶስት ሰዓት ጀምሮ ያስተላለፈውን ስርጭት የዛሬውን እዚህ ላይ ያበቃል። ያስተናግድናችሁ ቆንጂት ታይና አዲሱ አበበ ከሌሎች ፕሮግራሞቻችን ባልደረቦቻችን ጋር በመሆን የምንሰናበታችው ከዚሁ ከስቱዲዮ ቦታውን ለትግርኛ ፕሮግራም በመልቀቅ ነው። በ ピッピピピピピピピピピピピピ